ሳይንስና ኅብረተሰብ። የአይፎን ዘመናዊ ስልኮች አምራች የሆነው አፕል ኩባንያ መሥራች ስቲቭ ጆብስ የእርሱ ብቻ በሆኑ መለያዎቹ ይታወሳል። ቢሮም ይሁን ስብሰባም ይምራ፣ የኩባንያውን አዳዲስ ምርቶችም ይፋ ያድርግ፣ ቢትልስ ሹራብ፣ ጂንስ ሱሪና የስፖርት ጫማ አጥልቆ ነው ሲለው በባዶ እግሩ ይዘዋወርም ነበር። ቀለል ያለ የሕይወት ፍልስፍናን ይከተል የነበረው ጆብስ በአንድ ነገር ግን ቀልድ አያውቅም፣ በጥራት ላይ ኩባንያው የሚያመርታቸው ምርቶች እንከን የለሽና ጥንቅቅ ያሉ እንዲሆኑ መከፈል ያለበትን መስዋዕትነት የሚከፍል ነበር። ወደ ፍጽምና የተጠጋ አካሄድ የሥራ መርሁ የነበረው ጆብስ ለምርቶቹ ጥራት አብዝቶ እንደሚጨነቀው ሁሉ ሰው ልብ እንዲገቡ አሉ የተባሉ የማሻሻት ጥበቦችን የሚጠቀም ነበር። ለአጠቃቀም ቀላል፣ ለእይታ ሳቢ እንዲሆኑ እስከ ማድረግ ድረስ ያለውን ሂደት በራሱ ተቆጣጣሪነት ያስፈጽማል። የሰውየው የጥራት መለኪያ እስከ ምርጥ የምርት ማሸጊያ ድረስ የተለጠጠ ነበር። እንዲህ ለተጠቃሚዎች ለመድረስ የተዘጋጁ ምርቶች ታዲያ በተለመደው መልኩ መተዋወቅ የለባቸውም ብሎ ያምናል። ኩባንያው በየጊዜው ለገበያ የሚያወጣቸውን አዳዲስ ምርቶች ይፋ የሚያደርገው በጥር ወር መጀመሪያ በሚያደርገው ዓመታዊ አውደ ርዕይና ስብሰባ ላይ ነበር። በዚህም የጆብስ ተሳትፎ ከፍተኛ ነበር። መጀመሪያ የቁልፍ ተናጋሪነቱን ቦታ ለራሱ ይሰጣል። ኩባንያው በዓመቱ ውስጥ ያከናወናቸውን አዳዲስ ነገሮች ሲያስተዋውቅ ይቆይና በስተመጨረሻ አንድ ነገር አለ ይላል። ይቺ የተለመደች አባባሉ ኩባንያው የሚኮራበትንና የቴክኖሎጂ ምርታ ያሳየ ምርቱን ለማስተዋወቅ የሚጠቀምበት እንደሆነ ስለሚታወቅ ሁሉም ሰፊ ይላል። ይሄኔ ጆብስ ለሳምንታት ልምምድ ሲደረግ የተቆየበትን የምርት ይፋ ማድረጊያ ስነ ስርዓት እንደ ቀላል ነገር ያስኬደዋል። ብዙ ሺህ ዶላሮች ፈሶበት ታዋቂ የፕሮግራም አሰናጆች ተቀጥረውለትና በዘመኑ ቴክኖሎጂ ታግዞ የሚከናወነው ስነስርዓት ታዲያ የብዙዎችን ቀልብ መቆጣጠሩ የማይታበል ሀቅ ነው። ጆብስ፣ እንደ ሌሎቹ የአፕል ምርቶች ሁሉ ልክ የዛሬ 10 ዓመት አይፎንን ይዞ ሲመጣ ተመሳሳይ አካሄዶችን ተጠቅሞ ነው። አን አይፖድ አ ፎን ኤንድ አን ኢንተርኔት ኮሚዩኒኬተር። አን አይፖድ አ ፎን። አር ዩ ጌቲንግ ኢት? ዲዝ አር ናት ትሪ and we are calling it iPhone. ምርቱ የአገሬው ከፍ ሲልም የዓለም አቀፍ ቴክኖሎጂ ወዳዶች መነጋገርያ ለመሆን አፍታም አልፈጀበት። ጋዜጠኞች ስለ ዘመናዊው ስልክ ልዩ ልዩ ባህሪያት ተናግረው አልጠግባሉ። እንዲህ የጀመረው አይፎን አንድ ሁለት እያለ አስር የተሻሻሉ ሞዴሎችን ለተጠቃሚ አቅርቦ ዛሬ ላይ ደርሷል። የአይፎንን አስረኛ ዓመት ልደት በማስመልከት የተንቀሳቃሽ ስልኩን ትሩፋቶች እንፈትሻለን። ንጉሱ ሰለሞን ወጣት የኮምፒውተርና ኤሌክትሮኒክስ ኢንጂኒየር ነው። አይፎን ለእጅ ስልክ ቴክኖሎጂ ታላላቅ ነገሮችን አበርክቷል ይላል። ትክክለኛ ስማርት ሊባል የሚችል ፎን የመጀመሪያውን ገበያ ላይ የዋለው አይፎን ነው። በመጀመሪያ በስልክ ደረጃ የአክሰሎሮሜትር ቴክኖሎጂን ስልክ ላይ የዋለው አክሰሎሮሜትር ማለት ስልካችንን ወደ ጎን ስንገለብጠው አውቆ እራሱ የሚገለበጠው ነገር እና ሙሉ ተች ስክሪን ፎን ጅንክኪ ብቻ የሚሰራ ፎን ወይም ደግሞ ያለመጠቆሚያ ዲቫይስ እንዲሰራ ተደርጎ በገበያ ላይ በቀረበበት ጊዜ ወልድ ሰባት እጅግ በጣም ድንቅና አስገራሚ ቴክኖሎጂ ነበረ። ብዙ ዘፈኖችን አት ሴም ታይም ጭኖ ማጫወት ይችል ነበረ። ኢንተርኔት ለማጠቀምም በጣም እጅግ ቀላል ተደርጎ ነበር የተሰራው በተቻለ መጠን ብዙ ነገሮችን ይዞ ነበር የወጣው እና በወቅቱ በጣም እጅግ አስደናቂ ቴክኖሎጂ ነበረ። አሁን ያው ቴክኖሎጂም እየተዳረሰ መጣት። አሁን ከማሰብ ከምንችለው በላይ እቃዎችን ይዟል። እንግዲህ አንድ ትንሽ ስልክ ብለን የምንጠቅሰው ነገር ያ ሁሉ እንግዲህ የተጀመረው በአፕል ነው እና ለዚህ ደግሞ በጣም ትልቅ ውለታ ውለዋል። በእርግጥም አይፎን የእጅ ስልክ ከመነጋገሪያነቱና የአጭር መልእክት መለዋወጫነቱ ተራምዶ በርካታ ቁሳቁሶች ሊሰሩ የሚችሏቸውን ነገሮች በአንድ መሳሪያ ጠቅልሎ ማስቀመጥ እንደሚቻል ያመላከተ ነው። አይፎን ሙዚቃ ማድመጫ፣ ድምፅ መቅጃ፣ ጌም መጫወቻ፣ ካሜራ፣ ኮምፓስ፣ ሰዓት ቆጣሪ እና እንቅልፍ መንቅያን የመሳሰሉ ለየብቻ ይገዙ የነበሩ መሳሪያዎችን በአንድ ሸክፎ በመያዝ ቀዳሚ ሆኗል። የስክሪኑ ስፋት ላያያዝና ላጠቃቀም ቀላል መሆኑ ከዚያ በኋላ የተሰሩ ስልኮች ሁሉ የእርሱን ፈለግ እንዲከተሉ አድርጓል። አይፎን በርካታ አዳዲስ ቴክኖሎጂዎችን ቢያስተዋውቅም ባለፉት አስር ዓመታት ያልቀረፋቸው ችግሮች እንዳሉበት ንጉሱ ያምናል። ስልኮቹ ዲዛይን የተደረጉትና አጠቃቀማቸውም የተቃኘው ለተወሰኑ የማህበረሰብ ክፍሎች እንዲስማሙ ተደርጎ እንደሆነ ይከራከራል። ስልኩ እንደ ኢትዮጵያ ባሉ አዳጊ ሀገራት የሚኖሩ ህዝቦችና አፍሪካውያንን ታሳቢ ያደረገ አይደለም ባይ ነው። ስልኮቹ ለተጠቃሚ ነፃነትን አይሰጡም። ማለትም እኛ በአፍሪካ ደረጃ ወይም በኢትዮጵያ ደረጃ የምንፈልጋቸው ፈንክሽናሊቲዎች ወይም ጥቅሞች አሉ። ለምሳሌ ፋይሎችን በቀላሉ በብሉቱስም ሆነ በሌላ ዋይርለስ ቴክኖሎጂ መላላክ፣ ሁለተኛ ደግሞ የትም አካባቢ ሆንን ከስልካችን ወደ ኮምፒውተራችን ፋይል ማስተላለፍ፣ ከኮምፒውተራችንም ወደ ስልካችን ኒ ፋይሎችን፣ ሙዚቃዎችን፣ ስዕሎችን የፈለግነው ነገር ማስተላለፍ። እነኝህ እነኝህ ፈንክሽናሊቶችን እንፈልጋቸዋለን ምክንያቱም ተጨማሪ ፕሮዳክት መግዛት አንችልም። ኖርማሊ አንድ ሰው ስልክ ከገዛ ተጨማሪ ኮምፒውተር አብሮ ወይም ደግሞ አይፓድ ምናምን መግዛት የለበትም፣ ወይም አፎርድ አያደርግም። እነኛም ፈንክሽናሪቶች፣ ተጨማሪ ሜሞሪ ስልኮቻችን ላይ እፈልጋለን ምክንያቱም የክላውድ ሰርቪስን መጠቀም ስለማንችል ወይም ደግሞ ክፍያውም ሊከብደን ስለሚችል፣ ብዙ ነገር ስልኮቻችን ላይ ለረጅም ጊዜ እንዲቀመጡ እንፈልጋለን ያለው ሊሚትድ የሆነ ሚሞሪ ግን ያንን ለማድረግ አይመቸንም። እነዚህን አገልግሎቶች የሚሹ በርካታ ኢትዮጵያውያንና ሌሎችም አፍሪካውያን ከአይፎን ይልቅ የአንድሮይድ ዘመናዊ ስልኮችን ምርጫቸው አድርገዋል። ጉግል የተሰኘውን የመረጃ መፈለጊያ ድረ ገጽ በሚያስተዳድረው ተቋም አማካኝነት የተሰራውን የአንድሮይድ የማስተናበሪያና ማንቀሳቀሻ ስርዓት ኦፕሬቲንግ ሲስተም የሚጠቀሙ በርካታ የተንቀሳቃሽ ስልክ አይነቶች አሉ። ከነርሱ መካከል ተጠቃሽ የሆኑት የደቡብ ኮሪያው ሳምሰንግ፣ የቻይናው ሁዋዌ እና የታይዋኑ ኤችቲሲ ናቸው። መረጃዎች እንደሚያሳዩት በዓለም አቀፍ ደረጃ በዘመናዊ ስልክ ግብይት ከፍተኛውን ድርሻ የተቆጣጠረው ሳምሰንግ ሲሆን አይፎን በሁለተኛነት ይከተላል። ሁዋዌ ሶስተኛ ደረጃ ላይ ተቀምጧል። በኢትዮጵያ ግን አይፎን በሽያጭ ወደ ሶስተኛ ወይም ወደ አራተኛ ደረጃ እንደሚንሸራተት በተንቀሳቃሽ ስልክ ግብይት ውስጥ ያሉ ነጋዴዎች ይናገራሉ። በአዲስ አበባ ድሪም ሞባይል የተሰኘ የተንቀሳቃሽ ስልክ መሸጫ ባለቤት የሆነው ዮናታን ቢኒያምም ይህንኑ ያጠናክራል። እንደኔ አሴስመንት ሳምሰንግ ጥሩ ማርኬት አለው፣ አንደኛ ሊሆን ይችላል ብዬ ገምታለው። ሁለተኛ ላይ ህዋቢ እና ቴክኖ ጥሩ በጣም እየሰሩ ያሉ ብራንዶች ናቸው። ከተማው ላይ ካለው አይፎን የተወሰነ ማርኬት ሼር አለው፣ ግን እንደነዛ ዶሚነት አይደለም። አሁን እኛዝ አሁን ገዢዎችም የሚመርጡት ሳምሰንግ እና አንድሮይድ ቤዝድ የሆኑት ሞባይሎች ነው። ብዙ ግን እንደዛ ማለት አይፎንም አለ በደንብ ማርኬት ላይ አሁን ለምሳሌ ሰፈር እየመስነው አለ። ወደ መርካቶ ብዙ ጊዜ አነስ ያለው ዋጋቸው ቀነስ ያለ ሆነው በብዛት ትንሽ ሞባይሎች ብዙ አሉ። ወደ ቦሌ አካባቢ ደግሞ ስትመጣ ዋጋቸው ከፍ ብሎ ግን ኳሊቲያቸውና ብዙ ጥቅም ያላቸው ካሜራቸው ጥሩ የሆነ ፊዳቸው ፈጠን ያለ ስክሪን ሪዞሉሽናቸው ኳሊቲ የሆነ ነገር ይፈለጋሉ። አይፎን እንደ አንድሮይድ ስልኮች በብዛት የማይሸጥበት ምክንያት የዋጋው መወደድ እንደሆነ ዮናታን ይገልጻል። በቅርብ ለገበያ የዋሉትን ሞዴሎች ብቻ የሚይዘው ዮናታን የሳምሰንግ ምርቶችን ከ15 እስከ 18 ሺህ ብር ሲሸጥ፣ አይፎኖችን ግን እጥፍ ዋጋ ይጠይቅባቸዋል። በምዕራቡ ዓለም እምብዛም በገበያ የማይገኙት የድሮ አይፎኖች ካገለገሉት እስከ ከሽጋቸው እንኳን እስካልወጡት ድረስ በኢትዮጵያ እንደሚገኙ ንጉሱ ይናገራል። እነዚህኞቹ በርካሽ ከ2500 እስከ 8000 ብር ሊገኙ እንደሚችሉ የሚገልጸው ንጉሱ አዳዲሶቹ ሞዴሎች ግን ዋጋቸው ከ10000 እስከ 26000 ብር እንደሚደርስ ያስረዳል። በኢትዮጵያውያን ዘንድ አይፎኖች ከዋጋቸው ውድነት ሌላ ኢትዮጵያዊ ይዘትን በብዛት ባለማካተታቸው ገሸሽ ሲደረጉ ይስተዋላል። ለኢትዮጵያውያን ተብለው የተሰሩ አፕሊኬሽኖች ከአይፎን ይልቅ በአንድሮይድ በቁጥር በርከት ብለው እንደሚገኙ ባለሙያዎች ይገልጻሉ። በአይፎኖች ላይ የሚጫኑ አፕሊኬሽኖች ለማነሳቸው አንዱ ምክንያት የአንድሮይድ ባለቤት የሆነው ጉግል ባለሙያዎች የሰሩትን አፕሊኬሽን በራሱ መገበያያ ላይ እንዲቀርቡ በዓመት 25 ዶላር ብቻ የሚጠይቅ መሆኑና የአይፎኑ አፕል ግን 100 ዶላር እንዲከፍሉ የሚያደርግ መሆኑ ነው። አንድ አፕሊኬሽን ተቀባይነት አግኝቶ ገበያ ላይ የሚቀርብበት ፍጥነትም በሁለቱ ኩባንያዎች ይለያያል። ጉግል አንድ ተቀባይነትን ያገኘ አፕሊኬሽን በ24 ሰዓት ውስጥ ለተጠቃሚዎች በመሸጫው በኩል እንደሚያቀርብ ንጉሱ ያስረዳል። በተጨማሪ ሁለት ምክንያቶችም የአንድሮይድ ስልኮች ከአይፎን ይልቅ የተሻለ ተመራጭ እንዲሆኑ እንዳደረጋቸው ያብራራል። ኢትዮጵያዊ ዴቨሎፐሮች ናቸው ብዙ ጊዜ ኢትዮጵያዊ አፕሊኬሽን የሚጽፉት። እነኚህ ኢትዮጵያዊ ዴቨሎፐሮች ብዙ ስልጠና ያገኙት ወይም ደግሞ በትምህርት ደረጃ የዳበሩበት ጃቫ ላይ ነው እና አንድሮይድ ላይ ነው። በኢቭን በካምፓሶች የሚሰጠው አንድሮይድ ዴቨሎፕመንት ነው። የአይፎን ግን ኦብጀክቲቭ ሲ የሚባል ላንጉጅ ነበር የሚጠቀሙት። ኦብጀክቲቭ ሲ ላንጉጅ ደግሞ ብዙ ጊዜ በትምህርት ቤት ደረጃ ኢትዮጵያ ውስጥም አይሰጥም። ስለዚህ ብዙ ኢትዮጵያዊ የሆኑ አፕሊኬሽኖችን አይገኙም አይፎን ላይ። ሶስተኛ ደግሞ ምንድን ነው ያለው አን አፕሊኬሽን አንድሮይድ ላይ የተጻፈ አፕሊኬሽን ለዜድቲኢ አቬላብል ነው፣ ለኤችቲሲ አቬላብል ነው፣ ለሳምሰንግ ኤኒ አንድሮይድ ዲቫይስ በሙሉ ያንን አፕሊኬሽን ማግኘት ስለሚችል ሪቻቢሊቲ በጣም ትልቅ ይሆናል፣ ከአይፎን ማለት ነው። በኢትዮጵያውያን ባለሙያዎች ዘንድ እምብዛም ተመራጭ ያልሆነው አይፎን ለእናት ኩባንያው አፕል ከፍተኛ ተርፍ ማጋበሱን ቀጥሏል። አይፎንን ለዓለም ያስተዋወቀው ስቲቭ ጃብስ ከአምስት ዓመት በፊት በሞት ቢለይም አፕል ግን ከእጅ ሰዓት እስከ ቴሌቪዥን ያሉ አዳዲስ ምርቶችን ይዞ መጥቷል። ቀጣይ መዳረሻው ሹፌር አልባ መኪና እንደሆነ ውስጥ ውስጡን መወራት ይዟል። ጊዜ ደጉ የማያሳየው የለ መጠበቅ ነው። የዛሬው መሰናዷችን ይህን ይመስል ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።